ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሰይፈ ሥላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዚደንት ስድስት መቶ ያህል እጩዎች ያቀርባችኋል ለዚህ ምርጫ በዘንድሮ ምርጫ ኢትዮጵያ ህዝብ ወይም በምርጫው ተወዳዳሪዎቹ በቀረባችሁበት ቦታ ሁሉ ድምፁን ሰጥቷችሁ ተቀመጥ በወንበሬ፣ ተናገር በከንፈሬ ብሎ ወደ ምክር ቤት ቢያስገባችሁ እና ከሆነም ቡናት ፓርቲ ራሱን ችሎ መንግስት የማቆም እድል ቢገጥመው ወይም ካልሆነም የጥምር መንግስት ለማቆም ቢችል የዛ አካል መሆን ቢችል ምን ለማድረግ ነው እሳቤው? ድምፁን ሰጥቶ ወደ ምክር ቤት ለላካችሁእና የመንግስት አካል እንድትሆኑ ላደረጋችሁ ካልሆነም በሶስተኛ ደረጃ በተቃዋሚነትም ደረጃ ቢሆን የምክር ቤት አባል ሆናችሁ እንድትቀጥሉ ክብሩ ከገጠማችሁ ለኢትዮጵያ ሕዝብ በቅድሚያ ቢያንስ ዋነኛ ገብጋቢ ናቸው በሚቀጥሉት አምስት ዓመታት ውስጥ ከሆነ አለባቸው የምትሉት አጭር ጊዜና ከዛም በላይ በኋላ ባለው ለረጅም ጊዜ ያላችሁ ሀገር አቀፍ አጀንዳዎች ምንድን ናቸው? የመጀመሪያ ስራ መሰረት አለበት። በዛ ጋር የምናስበው ከፋፋይ የሆነ ፖለቲካ ኢትዮጵያ ውስጥ ወደ ፍጻሜ መምጣት መጣል አለበት። ይህን ነው የምንሰራው። ከፋፋይ የሆነ ፖለቲካ ብዬ በምልበት ጊዜ ፖለቲካችን ኢትዮጵያ ውስጥ እየተሰራ ያለውና ና ሲሰራ የነበረው በሀሳብ በፖሊሲ እና በመሳሰሉት ጉዳዮች ላይ ሳይሆን በጎሳ ና በብሔር እዛ ጋር ተሰባስቦ በቋንቋ እዛ ጋር ተሰባስቦ እንትን ማድረግ ነገር ነው። ይህን ነገር ለአንድና ለመጨረሻ ጊዜ በቃ ማለት መሰላለን። ቋንቋ የመግባቢያ ድልድያችን አገናኝ ድልድያችን እንጂ የመለያ መስመራችን ያለን ብለን ነው እዛ ጋር የምናስበው። ስለዚህ በቋንቋ መስመር እንድንከፋፈል የተደረገውን ነገር እዛ ጋር ያንን የቋንቋ ድንበር በማስወገድ ኢትዮጵያውያንን ወደ አንድ የሆነ ነገር እዛ ጋር የማምጣት የአንድነትን ነገር እዛ ጋር መሳት ማስረት ኢንፋክት የምታሰርጸው ነገር የለም የምታሰርጸው ነገር የለም። ምክንያቱም ኦልሬዲ የሰረጸ ነው። ነገር ግን ያንን አስተሳሰብ እዛ ጋ ይህንን ይህንን ይህን ከፋፋ አስተሳሰብ ከኢትዮጵያ ውስጥ በማስወገድ ያ ነው ለምሳሌ ለብዙዎች ዕለት ተዕለት እልቂት፣ ለብዙዎች ዕለት ተዕለት መፈናቀል፣ ለብዙዎች ዕለት ተዕለት ስደት ምክንያት የሆነው በቋንቋ ላይ መስተን የተመስርተን እየሰራ ነው መከፋፈል ነው። ስለዚህ የመጀመሪያው ስራ እሱን ከፍጻሜ ላይ ማምጣት ማጠፍ ነው ብለን ነው የምናስበው። ሌላም ሕገ መንግስታዊ ማሻሻላችን በመሰረታዊ በሆነበት መልኩ ማድረግ መቻል አለብን ብለን ያስባለን። ይሄ በአስቸኳይ መስራት ያለበት ጉዳይ ነው። ምናልባት ይሄ የከፋፋይነቱም ፖለቲካ እንትኑን እዛ ጋር ስሩን እዛ ጋር ደግሞ ራሱ የተተከለው በሕገ መንግስት ውስጥ ስለሆነ ሕገ መንግስቱን የማስተካከል ሕገ መንግስቱን የማሻሻል ነገር ወደዛ ጋር የሚያመጣ ነገር ይሆናል። ይሄ ነው ግንባር ቀደም ስራችን እና ህብረተሰቡ ውስጥ ደግሞ በዚህ በእኔና በእናንተ ተከሳስለው በሰራ ነው ስራ ኢትዮጵያውያን በሰራ ነው ስራ ሁሌም በምናገርበት ጊዜ ራሴንም ራሴንም ተጠያቂ እያደርኩ ነው የምናቀር ራሴን ከዛ ውስጥ ንጹህ አድርጌ እናት ፓርቲ ወይ ደግሞ የእናት ፓርቲ አባላትን ከዛ ውስጥ ንጹህ አድርገው እዛ ጋር የምናገርበት ነገር ነው። እዚች ሀገር ላይ ሀገራችን ላይ ለደረሰ ጥፋት በሙሉ ሁላችንም ኢትዮጵያውያን ተጠያቂ ናቸው በአድራጊነት ወደ ድርጅቱ ተሳታፊነት በዝምታችን ጭምር። ስለዚህ አንዳችን አንዳችን ላይ እዛ ጋር የምንጠቋቁበት አይነት ነገር የለም እና ይሄንን ነገር እዚህ ጋር ይሄ ሁሉ እየደረሰ ያለው መፈናቀል፣ ይሄ ሁሉ እየደረሰ ያለው ስደት፣ ይሄ ሁሉ እየደረሰ ያለው መገዳደል በዛ ውስጥ እዛ ጋር የተሰራ ነገር ስለሆነ ይሄን መሰረታዊ በሆነ አይነት መልኩ በመፍታት በህዝባችን መካከል አስተሳሰቡን እነኚህን ከፋፋ አስተሳሰቦችን በማስወገድ በህዝባችን መካከል ዘላቂ ሰላም፣ ዘላቂ ፍቅር፣ ዘላቂ አንድነት የሚመሰረትበት እና እውን የሚሆንበትን ነገር በግንባር ቀደምነት እዛ ጋር መስራት አንደኛው ጉዳይ ነው። ሌላው በዚህ ምክንያት ህገ መንግስታዊ ማሻሻዎችን ቅድም ዘገታ ገር በዚህ ምክንያት የደረሱ በደሎች አሉ። እነኚህ በደሎች አግባብ ባለው አይነት መልኩ አድሚት ማድረግ መቻል አለብን። እነኚህ በደሎች እንደተፈጸሙ መገዳደላችን አንዳችን አንዳችን ማፈናቀላችን በደንብ አድርገን ልናቀው ይገባል። ለዚህ ይቅርታ መጠየቅ መቻል አለበት። ሀገር እንደ ሀገር ይቅር መባባል መቻል አለባት። በዚህ ምክንያት አንደኛ ዝም ብሎ በከንቱ ፈሶ የሚደም የሚቀር ደም ነው መቻል አለበት። ይሄ ተገቢው እውቅና ተሰጥቶ በቃ በሀገር የደረሰ በደል ነው በዜጎች ላይ የደረሰ በደል በአገር ላይ የደረሰ በደል ነው የሚባል እውቅና እዛ ጋር ሊሰጥ ይገባል። እውቅና መጽሐፍ ብቻ በቂ አይደለም። በዚህ ምክንያት ልጆቻቸውን ያጡ፣ ወላጆቻቸውን ያጡ፣ ትዳራቸው የፈረሰ የመሳሰሉ ሰዎች አሉ። ፖክር ዞን ያዘኩ አገር የአገር አቅም በፈቀደ መጠን ለዚህ ተገቢ መጠነኛ ካሳ እዛ ጋር መሰጠት መቻል አለበት። ቁስሩ አግባብ ባለው አይነት መልኩ እንዲጠግን እንዲድን መደረግ መቻል አለበት። በሀገራችን በሌሎች ሀገራት እንደሚደረገው ለምሳሌ ደቡብ አፍሪካ የአፓርታይድ ሲስተም ዛጋ ተፈረሰ በኋላ የነበረው የእርቅ ሂደት ዛጋ የነበረበትን ነገር ዛጋ እንመለከታለን። እንደዛ አይነት ሲስተም ኢትዮጵያ ውስጥ ዘግቶ እንደዚህ አሁን በተራዘመ በተንዛዛ ምናልባት መኖሩን በማይታወስበት አይነት መልኩ ሰው በተግባር ይህ ቁርስን የሚጠግንበት የሚድንበትን ነገር በጋ በግንባር ቅድምበት መስራት ይገባል። ይህን ለመጽራ ሰሞኑን በተቃዋሚ ፓርቲዎች ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመመካከር ምርጫው ከሁለት እስከ ሶስት ሳምንት ባለ ጊዜ ውስጥ ሊራዘም የሚል ስምምነት ላይ ወይም ተግባቦት ላይ ተደርሷል። ይህ የሆነበት ምክንያት ምንድን ነው? ሁለተኛስ የዚህ ያሁኑ ምርጫ የፖለቲካ ኢትዮጵያን ወደፊት እጣፈንታ ወዴት ሊያመራ ይችላል? ፋይዳው ምንድን ነው? ይላሉ የዘንድሮው ሁለት ሺህ አስራ ሶስት ምርጫ እንግዲህ በሁለትና በሶስት ሳምንት እንደሚራዘም ሲነገር እንዳጋጣሚ የኔ ፓርቲ ወክዬ እዛ ስብሰባ ላይ ነበርኩኝ። የተሰጠውን ነገር ገጽ ዞረ ነገር እዛ ጋር ትንባል በተለያዩ ምክንያቶች የእጮች ምዝገባ የተራዘመበት ጊዜ ነበረ። በተለያዩ ምክንያቶች መራጮች ምዝገባ የተራዘመበት ጊዜ ነበር። በትክክል በሆኑ ምክንያቶች በእነኝህ ምክንያቶች ጊዜ ሰሌዳውን ጠብቆ እነኝህን ነገሮች በማከናወን እንዳልተቻለ በዛ ምክንያት የተነገረን ነገር ነው። እንዳለው ሪሰርች ዛጋማ ነገር በዛ ምክንያት ውጭ ሀገር ነው የባሎት ፔፐሮቹ ሄደው የሚታተሙት። ደቡብ አፍሪካና ዩናይትድ አረብ ኤምረስ የሚካተሙትና እዛ ጋ የህትመቱ ሁኔታ የዘገየበት አይነት ነገር እዛ ጋ ተነጎናል። እዛ በዛ ከዛን ባሻገር ደግሞ የምርጫ ፈታኞችም ደግሞ ወደ ሶማሌ ስልጣና እዛ ጋ እንደሚካሄድ እዛ ጋ ተነጎ እንደኛ እንደኔ ፓርቲ እንደኛ ፓርቲ ያን ያክል በጣም ችግር ያለበት ነገር አይደለም። በእርግጥ ይሄ ምርጫ አቀም በሚገፋበት ጊዜ ከግንቦት ወደ ሰኔ በሚሄድበት ጊዜ ሰኔ እንደሚታወቀው ሀገራችን በግብርና ላይ የተመሰረተ ምጣኔ ሀብት ነው ያላት። ስለዚህ ሰኔ ደግሞ ለእርሻ ዝግጅት የሚጀመርበት ጊዜ ነው። እንደ አጋጣሚ ሆነው ምናልባት የሁኔታው መደበኛው ካልሆነ እና ከመደበኛው የተለየ ነገር ከሆነ ዝናብ የሚጀምርበት ጊዜ ሊሆን ይችላል። ዝናብ ከጀመረ ደግሞ የኛ ገጠሮች አስሰብ ላይ አይደሉም፣ በቀላሉ የሚደረ- ተደራሾች አይደሉም እና ዝናቡም ሊያስተጓጉል የሚችልበት አይነት ነገር አለ። እነህ እነዚህ ነገሮች ካልሆኑ በስተቀር እንደዚህ አይነት ሁለትና ሶስት ሳምንት መደሳቶች ያን ያክል በጣም ችግር ያለባቸው አይደሉም። በነገራችን ላይ እዛ ላይ የተነሳ አንደኛው ነገር የተገለጠው ብሔራዊ ምርጫ ቦርድ የገለጠው የአዲስ አበባና የድሬዳዋ ከተማዎች ምርጫ ከሀገር አቀፉ ምርጫ በአንድ ሳምንት ዘግይቶ እንዲከናወን ከዚህ ቀደም ተወስኖ ነበረ። ይህንን ውሳኔ በግንባር ቀደምነት የተቃወሞ እናስ ፓርቲ ነበር። መጀመሪያም ውሳኔው ሲገለጥ በብሔራዊ ምርጫ ቦርድ በታል ተቃውሞን አቅርቦ ነበር ፓርቲያችን ከዚያም በኋላ ደግሞ ሁለት ተከታታይ ደብዳቤዎችን ለብሔራዊ ምርጫ ቦርድ ተጽፎ ምርጫ ቦርዱ ይሄን ውሳኔውን እንደገና ዳግም መልሶ እንዲያጤኑ እና ሌላ በአንድ ላይ የሚሆንበት ነገር እዛ ጋ እንዲፈጥ ብሎ ፓርቲያችን ጥያቄ አቅርቦ ነበር። ከዛም ይሄን ውሳኔ ባለማግኘቱ ደግሞ እንደገና ሌላ ጫና ደግሞ ለማድረግ ደግሞ ሌሎችን አራት የፖለቲካ ፓርቲዎችን አስተባብረን በእኛ መሪነት ሌላ ተጨማሪ ደብዳቤ ለብሔራዊ ምርጫ ቦርድ አስገብተ ብሔራዊ ምርጫ ቦርድ ቀና ምላሽ ዛጋ ሰጥቶ በዛን ቀን ሁለትና ሶስት ሳምንታት እንደተራዘመ ምርጫ በነገረበት ቀን አዲስ አበባና የድሬዳዋ ምርጫዎችም ከሀገር አቀፍ ምርጫው ጋራ በአንድ ቀን እንደሚከናወኑ መናገሩ እጅግ በጣም ትልቅ ትልቅ ውሳኔ ነበረ። ለኢትዮጵያ ምርት ምክንያቱም ይህንን ተከትሎ ምን ያሳስበን የነበረው ይህንን ተከትሎ ምርጫውን ተከትሎ ኢትዮጵያ በታሪኳ ልፎታ በአምስት ሳምንታት በጣም ብዙ መከራ መስቃ ያል ያሳለፈች ሀገር የኢትዮጵያ ብዙ ነገር ተሸክመ ዛ በዚህ ላይ ደግሞ እያወቅን ችግር ሊያስከትል የሚችልን ነገር አይናችን እያየ ወደዛ ጋር መጥፋት የለብንም፣ የሚል ነገር ዛ ሳርበት ነገር አለ። ስለዚህ ለግጭትና ለብጥብጥ መንስኤ ሊሆኑ የሚችሉ ነገሮች ከወዲሁም ማስቀረት መቻል አለበት የሚል ነበር የእኛ አቋም የነበረው እና አንደኛው ደግሞ ለዛ መንስኤ ሊሆኑ ይሻል በነ ያሰብን የነበረው የአዲስ አበባና የድሬዳዋ ምርጫዎች ከሀገር አቀፍ ምርጫው በተለየ ቀን መከናወናቸው ነበረ። እና ይሄ ትልቅ ነገር ነው። የዚህ ቀጣዩን ሀገር አቀፍ ምርጫ በተመለከተ ኢህአዴግ ወደ ብልጽግና ራሱን ከቀየረ በኋላ የሚደረግ የመጀመሪያው ምርጫ ነው። በተግባር ገና ሊታይ ያለ ጉዳይ ነው። ቃል እንደሚነገረን ይሄን ምርጫ እውን ነጻና ፍትሐዊ ለማድረግ ቁርጠኝነት አለን ብሎ መንግስት፣ ከዙ ፓርቲም እየነገረን ያለን ጊዜ ላይ ነው። እዚጋ የምጠቀኛው ይሄንን በተግባር ለፖለቲካ ፓርቲ በምንመለከትበት ጊዜ እጅግ በጣም ብዙ ጉድለቶች፣ እጅግ በጣም ብዙ ችግሮች እንዳለበት ኦልሬዲ ተነስተን ዛሬ እስክንደርስ ደርስ ባለን ጊዜ እጅግ በጣም ብዙ ነገሮች ተመልክተናል። እንደተባለው ነፃና ፍትሐዊ ምርጫ ይሆናል ወይ የሚለው ነገር በጣም ጥያቄ ውስጥ የሚገባ ነገር ግን ነገር ግን አንድ የምናስበው ነገር ግን ከዚህ ቀደም እንደተደረጉት ምርጫዎች እንደማይሆን ግን ተስፋ እናደርጋለን። ምርጫ ብለን ከጠራ ናቸው ኢትዮጵያ ኢህአዴግ ስልጣን ከጨበጠበት ጊዜ ጀምሮ አምስት ጊዜ ምርጫዎችን ኢትዮጵያ ሀገራችን አካሂደናል። እንደዚህ አይነት ምርጫ እንደማይሆን ተስፋ እናደርጋለን። እስካሁን ድረስ በሄድንበት አይነት መንገድ ሀገርን የማስቀጠል ሳይሆን በተለያዩ የስልጣን ማዋጫዎች ወይ ደግሞ ተዋረዶች፣ የምንመለከተው በተለያዩ ደረጃ ያሉ የአስተራ አካላት በምንመለከትበት ጊዜ ራሳቸው እዛጋ እንዴት አድርገው ቆይተው ችን የሚያስቀጥሉበትን ነገር እዛ ጋር የምናይበት ነገር አለ። በተለይ ወደታች ዘበት በምንመለከትበት ጊዜ ምርጫው ደግሞ እዛ ጋር የሚደረገ፣ በነገራችን ላይ ምርጫው ደግሞ እዛ ጋር በሚኒስቴር ሌቭል በጠቅላይ ሚኒስቴር ሌቭል ወይ ደግሞ ላይ ህዝቡ መራጭ አለው ታች ነው ያለው። ታክስ ያለበት በተመለከትበት ጊዜ እጅግ በጣም ብዙ ወከባ ያለበት እጅግ በጣም ብዙ መገፋፋት ያለበት ስራ ሁሉ ምናምን ነገር በጣም በተደጋጋሚ የሚያጋጥምበት ያደረገ ነው እዛ ያለው። እነኚህ ሁሉ ተግዳሮቶች ግን እንዳለ ሆነው እነኚህ ሁሉ ተግዳሮቶች እንዳለ ሆነው እንዲህ ከዚህ ቀደሙን ማለት ምርጫ ቅጂ ነው ወደሞ ኮፒ ነው ብለን ግን አንወስድም። ስቲል አሁንም ላይ ላይሆነን አሁንም ላይ ሆነን ተስፋችን አልተሟጠጠም ተስፋችን አልተዋጠጠም አሁንም ላይ ሆነ፣ ይህ ምርጫ ኢትዮጵያን ወደ ተሻለ ነገር ሊያመጣት ይችላል። ሁሌም እንደምንለው ሁሌም እንደምንለው እኔ ፓርቲ ላይ ሁሌም እንደምናገረው በዚህ ምርጫ ሀገራችን ኢትዮጵያ አሸናፊ ሆና መውጣት መቻል አለበት። የሰለጠን ሰዎች ነው። ጥንታዊ ስልጣኔ ያለን ሰዎች ነው። ያንን ጥንታዊ ስልጣኔ ያችልና ያንን ኢትዮጵያዊ ማንነት አችል ያንን የኮ ህዝብ መገለጫ ለዓለም ማሳየት ይቻላል ነገር አለን ያንን በተግባር እንግዲህ እናደርገዋለን ወይስ አናደርገውም የሚለው ነገር ምርጫው በሚከራወርበት ጊዜ የምንመለከተው። ተስፋችን ግን ኢትዮጵያ አሸናፊ ሆና መውጣት መከራ አለበት። ከበቂ በላይ መከራን፣ ስጣን፣ ግፍን፣ ስደትን ኢትዮጵያና ኢትዮጵያያን አስተናግደናል። በቃ ምን ሊገባ እና በዛ ማብቂያ ምናልባት የሆነ ነገር ሊያመጣ የሚችልና ትንሽ ለውጥ ሊያመጣ የሚችል ነው ብለን እናስባለን፣ ተስፋ እናደርጋለን። ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። ከምርጫ ውጤት በኋላ እንደምንገናኝ ተስፋችን ነው። በጣም እግዚአብሔር ስጥልኝ። እኔም እንግዳችሁ አድርጋችሁ ዛሬ እናት ፓርቲን ስለጋበዛችሁ እና ይህን ሳት ወስዳችሁ ለአድማጮቻችሁ የእናት ፓርቲን ድምፅ እናት ፓርቲ ማን ነው የሚለውን ነገር ለአድማጮቻችሁ ለማድረስ ስለተጓዛችሁት ረጅም መንገድ እኔም በፓርቲ እና በአባላት በደጋፊዎቹ ስም እግዚአብሔር ስጥልኝ ለማለት ወዳለው አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።